ሰሞኑ በአወዳይ ከተማ የተገደሉ የኢትዮጵያ ሶማሌ ብሔር አባላት የቀብር ስነስርዓት ዛሬ ከሰዓት በፊት ተፈጽሟል። ዛሬ የቀብር ስነስርዓት የተደረገላቸው የክልሉ ተወላጆች ቁጥር ሀያ ስምንት ናቸው። በቀብሩ ስነስርዓት የጅጅጋና አካባቢዋ ነዋሪዎች የክልሉና የፌዴራል የሰብአዊ መብት ኮሚሽን የስራ ኃላፊዎች ተገኝተዋል። ክልሉ ከዛሬ ጀምሮ ለአንድ ሳምንት የሚቆይ የሀዘን ሳምንት ያወጀ ሲሆን በክልሉ የኢትዮጵያና የክልሉ ባንዲራዎች ዝቅ ብለው እየተውለበለቡ እንደሆነ ከክልሉ ያገኘነው መረጃ ያመለክታል። በሌላ ዜና ከአወዳይ የተላከ ጫት ተመርዟል፣ ሰዎችም ተገድሏል፣ የሚል ወሬ በፌስቡክ የተነዛ ቢሆንም የአካባቢው እማኞች ግን በተመረዘ ጫት የሞተ ሰው እንደሌለ ነግረውናል። ወሬው በሰፊው የተዛመተ ከመሆኑ አንጻር ግን ለጥንቃቄ ሲባል በየኬላው ፖሊሶች ጫት ሲያቃጥሉ እንደዋሉ የአይን እማኞች ነግረውናል። ከዚህ ጋር በተያያዘ ዛሬ ከሶማሌ የተፈናቀሉና ወደ ሀረር የገቡ ሰዎች እንደሌሉ ለማወቅ ተችሏል። የኢትዮጵያ ቀይ መስቀል ማህበር፣ የሀረሪ ክልል አደጋ መከላከልና ዝግጁነት፣ የንግዱ ማህበረሰብ፣ እድሮች እና የተለያዩ የእምነት ተከታዮች በሀረር በተለያዩ ቦታዎች የሚገኙ ወገኖችን እርዳታ በማድረግ ወደ ተለያዩ የትውልድ ቦታቸው በተለይ ደግሞ አብዛኛዎቹ ወደ ምስራቅ ሀረርጌ እየሸኛቸው እንደሆነ ለማወቅ ተችሏል። ዛሬ በሀረር ከተማ በተካሄደ የአርብ የጁሙዓ ጸሎት የከተማዋ ኢማሞች የተፈጸመውን ግድያ አውግዘዋል። ለዶቼ በለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገበ እግዚአብሔር ነኝ ከአዲስ አበባ።